በኢትዮጵያ ውስጥ በድርቅ ከተጠቁ አራት ክልሎች የኦሮሚያ ክልል አንዱ ነው። በክልሉ በተለይ በጉጅ ዞን በድርቅ ምክንያት የመጣው አደጋ በአካባቢው አርበቶ አደሮች ዘንድ ከፍተኛ ስጋት ፈጥሯል ተብሏል። አርበቶ አደሮቹ እንደሚገልጹት በድርቁ ሳቢያ ውሃና የግጦሽ ሳር በመጥፋቱ እንስሳቶቻቸው እየሞቱ ነው። በጉጂ ዞን የሻኪሶ አካባቢ ነዋሪ የሆኑ ስማቸው እንዳይጠቀስ የፈለጉ ግለሰብ ለዶች ብል እንደተናገሩት ከጥቅምት አጋማሽ ጀምሮ ዝናብ ባለመዝነቡ ውሃና የግጦሽ ሳር ተመናምኗል። በመሆኑም ከሻኪሶ ከተማ በቅርብ ርቀት በሚገኙ የአርብቶ አደሩ መንደሮች ከብቶች መሞት ጀምረዋል። ድርቁ አሁን ከብቶች ላይ ጉዳት ማስከተል ጀምሯል። ስጋትም ነበር። መጀመሪያውን ማለት ዝናቡ ከጥቅምት አጋማሽ ጀምሮ ነው ሳይዘንብ የቀረው በአካባቢው ማለት ነው። አሁን ከብቶች አንዳንድ ቦታ አልፎ አልፎ መውደቅ ጀምሯል። በሻክሶ ዙሪያ ያለው መሞትም ጀምሯል። ከተማ እስከ ሰላሳ አምስት ኪሎ ሜትር በላይ የሆነ ቦታ አለ። እዛ ላይ ነው። ከፍ የዝናብ ሁኔታ በዚህ ከቀጠለ በሰውም ይሁን በእንስሳት ህይወት ላይ ከፍተኛ ስጋት ተደቅኗል ሲሉም ግለሰቡ አብራርተዋል። አፋጣኝ ርብርብ ካልተደረገም በስፍራው ሰብአዊ ቀውስ ሊከሰት ይችላል ሲሉም ስጋታቸውን ተናግረዋል። በጉጁ ዞን የዶዶላ ቀበሌ ነዋሪ የሆኑት አርብቶ አደር ረጋሳ ዱለቻ በበኩላቸው እሳቸው በሚኖሩበት ቀበሌ በክረምት በቂ ዝናብ ባለመዝነቡ የተነሳ ለእንስሳትም ይሁን ለሰው በቂ ውሃ የለም ብለዋል። በዚህ የተነሳ የቀየው ሰው ሰው ውሃ ፍለጋ ሙሉ ቀን እንደሚጓዝም ገልጸዋል። ያም ሆኖ ግን የእንስሳቱን ህይወት መታደግ እንዳልተቻለ አርብቶ አደሩ ተናግረዋል። የበቀሌ ሳር የለም፣ ግጦሽ የለም። ሳር በመጣት ከብቶቹ አሁን እያለቁ ነው። ውሃ ደግሞ በአንድ ፓርቲ እንደዛ ውሃም የለም። አስራ ሁለት ሰዓት መንገድ ተጉዞ ነው ውሃ የሚገኙ። አሁን ከዛ ካልንበት ቦታ ተነስተን አስራ ሁለት ሰዓት ይሄ ችግር በጣም አሁን ከብቶቹ እያለቁ ነው። በቃ እየሞቱ ነው። አስራ ሁለት ከብቶቻቸው በድርቁ ሳቢያ እንደሞቱባቸው የሚያናገሩ እንደሚኖሩት አርብቶ አደር ረጋሳ ዱለቻ በአካባቢያቸው በግምት ከ300 በላይ ከብቶች መሞታቸውንም ይናገራሉ። በዝናብ እጥረት ሳቢያ እንደ ግጦሽ መሬቱ ሁሉ ለሰው ምግብነት የሚውሉ ሌሎች ሰብሎችም ለጉዳት ተዳርገዋል። በመሆኑም እንስሳቱ ላይ ብቻ ሳይሆን በሰው ላይም አደጋ እያንዣበበ እንደሆነ አርብቶ አደሩ ገልጸዋል። እኔ አሁን አስራ ሁለት ነው። ሞት ብዙ ነው። በቃ አሁን እየሞቱ ነው። በቃ ብዙ እየሞት አካባቢን ያሉት በርጩ ኤሊማ የሚባል አለ አራት ከብት ሞቷል። ኬኖቶሬጅሎ ሰላሳ ከብት ከባቢ ሞተዋል። ሀላከ ኤሌማ እንደዛ ሀያ አምስት ሞተዋል። በቃ እያለቀ ነው። በቃ ከብት አሁን በግምት ሶስት ነቶ ብታች አይሆንም በላይ ከሆነ ነው እንጂ በግምት ሶም ያው ይህል እንደዛው እንደ ሳሪ ክርምት እንትን ዝናብ በቂ ስላልሆነ እንዳለ ይህል ትብላችተዋል። ጤፍ እንደ የዘሩ በቆሎም እንደዛ ትብላችተዋል። አሁን ችግር ውስጥን ነው ያለ ነው፣ በሰው በኩልም ማለት ነው። እንዳ አርብቶ አደሩ ገለጻ አሁን ባለው ሁኔታ በምግብ እጥረት የሞተ ሰው ባይኖርም በቂ ምግብ በአለም ማግኘት ምክንያት የታመሙና የደከሙ ሰዎች መኖራቸውን ግን አልሸሸጉም። በመሆኑም በሰውም ይሁን በእንስሳት ላይ ድርቁ የከፋ ጉዳት ሳያመጣ አስቸኳይ እርዳታ እንዲደረግ አቶ ረጋሳ ጥሪ አቅርበዋል። በጊዜ ተጭኖ ቢመጣልን፣ ውሃና ሳር ቢደርስልን፣ በሰው በኩል ደግሞ እህል ቢደርስልን፣ ቶሎ ህይወት ለማትረፍ እንደዛ ቢደረግልን ይላለሁ። የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ኃላፊ አቶ ደበበ ዘውዴ በበኩላቸው በሀገሪቱ ድርቅ በተከሰተ ባቸው አካባቢዎች ለሰው የሚሆን ለእንስሳት እርዳታ የማቅረብ ስራ እየተሰራ መሆኑን ገልጸዋል። እርዳታው ባልተዳረሰባቸው አካባቢዎችም ከስፍራው በሚመጣ መረጃ መሰረት ስራው ተጠናክሮ እንደሚቀጥል አመልክተዋል። በምግብ በኩል በየወሩ አምስት ነጥብ ስድስት ሚሊዮን ለሆነው ተረጂ በየወሩ እየቀረበ ነው። በሱ በኩል በመንግስት በኩል ከፍተኛ ጥረት ተደርጎ በቅንጅት እየተሰራ ነው። ሌላው በየቦታው ላይ ባሉ ኮማንድ ፖስቶች ሳይቀር ክትትል እየተደረገ أصل لا في ذلك.